በሺዎች የሚቆጠሩ ኢትዮጵያውያን ይሰሩበታል፣ በሚባለው በካናዳ አልበርታ ግዛት ፎርት ማክመሪ ከተማ ከ15 ቀናት በፊት የተነሳው የዱር እሳት በቁጥጥር ስር የዋለ ቢመስልም በትናንትናው ዕለት አቅጣጫውን ወደ ሰሜኑ ክፍል አዝሮ 665 መኖሪያዎች ያሉት አዲስ ካምፕ አቃጥሏል። በዚህ ከተማ ኦቶቡስ አሽከርካሪ የሆነውንና በአሁኑ ሰዓት ሰዎችን ከቦታ ቦታ በሚደረገው ርብርብ እያዟዟረ የሚረዳውን ተሳታፊ ኢትዮጵያዊ አቶ ዘላለም መኮንንን ጽዮን ግርማ አነጋግራለች። ከአስራ አምስት ቀናት በፊት በካናዳይቱ አልበርታ ግዛት ውስጥ የፎርት ማክመሪ ከተማና አካባቢዋ በተነሳ የዱር እሳት ወደ ሰማንያ ሺህ የሚጠጉ ነዋሪዎች አካባቢውን ለቀው እንዲወጡ ተነግሯቸው ነበር። በዚህም መሰረት በራሳቸው መውጣት የቻሉት በራሳቸው ያልቻሉ ደግሞ በአውሮፕላንና በሄሊኮፕተር እንዲወጡ ተደርገዋል። በአሁኑ ወቅትም በኤድመንተን እና አቅራቢያ ባሉ የመጠለያ ቦታዎች ማረፊያ ተሰጥቷቸው ምግብ እየቀረበላቸው ይገኛል። እንዲሁም የገንዘብ ድጋፍ እንደተደረገላቸው ይናገራሉ። ከከተማ ውጪ ባሉና እሳቱ አይደርስባቸውም ተብሎ በታሰበባቸው የሰሜኑ አቅጣጫ የሚገኙ ነዳጅ ማውጫ ኩባንያዎች ሰራተኞቻቸውን ወደ ስራ ገበታቸው እንዲመለሱ አድርገው ነበር። ትላንትና ና ከትላንት በስቲያ ግን እሳቱ በድጋሚ ተነስቶ አንድን ካምፕ ሙሉ በሙሉ ማውደሙን ወደ ስራ ተመልሰው የነበሩ ሰዎችም በድጋሚ እንዲወጡ መደረጉን፣ ሰዎችን ከቦታው ለማውጣት በሚደረገው ርብርብ አብሮ እየተሳተፈ የሚገኘው ኢትዮጵያዊ አቶ ዘላለም መኮንን ገልጾልናል። እርሱም መጀመሪያ እንዲያርፍ ከተደረገበት ኤድመንተን ወደ ቦታው የተጓዘው ሰኞ ዕለት ነበር። ከፍተኛ ሁለት ሀምሳ ኪሎ ሜትር ሲቀረን፣ በቃ እሳቷ ተቀባችን ስለነበረ ያው ግማሾቹ ሰራተኞች በእሳት ውስጥ አናልፍም ብለው የተመለሱ ነበሩ። ዋናው ማናጀራችን ነበረ እና እሱ እኔ ከፊት ሄዳለው ግዴታ ወደ አስር ሺ ሰው የሚሆን መውጣት የሚያስፈልገው እርዳታ የሚያስፈልገው ሰው አለ ስላሉን በድፍረት ሂደናል እና በእሳት ውስጥ ነው ያለፍነው። በግራም በቀኝም በሀይዊ መሀል እየነደደ ነበረ። እንደ አቶ ዘላለም መኮንን ገለጻ በድጋሚ የተነሳው እሳት ስድስት መቶ ስልሳ አምስት መኖሪያዎች ያሉት የአንድ ነዳጅ ማውጫ ድርጅት አዲስ የመኖሪያ ካምፕ አቃጥሏል። በከተማው የተነሳውን እሳት መቆጣጠር ቢቻልም በእሳቱ ግን በርካታ ህንጻዎች ወድመዋል። በሄክታር ሲቀመጥ ሶስት መቶ ሃምሳ አምስት ሺህ ሄክታር መሬት ነው የተቃጠለው እና በመኖሪያ ቤቶች ደግሞ አንዳንዱ አካባቢ ላይ ሙሉ በሙሉ የተቃጠለ ቤቶች አሉ። አንዳንዱ ደግሞ ያው ወደ ሃምሳ ፐርሰንት ነው፣ በሰፈር በሰፈር ነው ያለው እና እንደ ራሴ ግምት እኔ ከሰላሳ አምስት ፐርሰንት በላይ መኖሪያ ቤቶች ጠፍተዋል ብዬ አምናለሁ። ዛሬ ደግሞ ከተማው በጣም በጭስ ታፍኖ ነው ያለው በአሁኑ ሰዓት ማለት ነው እና ሁላችንም ማስክ አድርገን ነው ምን የተንቀሳቀስን ያለ ነው። እሳቱን ማጥፋት ቢቻል እንኳን መብራት በከተማው እንደሌለ ከቃጠሎ የተረፉት መኖሪያ መኖሪያ ቤቶች የቤት ውስጥ የጋዝ ማስተላለፊያ መስመር እየተነፈሰ ሌላ የእሳት አደጋ ስጋት እንደፈጠረ አቶ ዘላለም ገልጾ ከተማውን አቃንቶ ነዋሪዎቹን ወደ ነበሩበት ለመመለስ እስከ አራት ወር ሊወስድ ይችላል የሚል ግምት እንዳለው ጠቁሟል። ይህ ደግሞ በድንገት ወጥተው ከነ ቤተሰቦቻቸው በመጠለያ ለሚገኙ ኢትዮጵያውያንና ሌሎች ዜጎች ሁኔታውን ከባድ ያደርግባቸዋል ብሏል።